ዛሬ ሕዝቡ የእሬቻ በዓል ወደሚከበርበት ሆራ ሐይቅ መትመም የጀመረው ገና ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ ነበረ። ወጣቶቹ በየመንገዱና በበዓሉ ስፍራ የተለያዩ ተቃውሞዎችን በዘፈንና በመፈክር ሲያሰሙ ነበረ። ዶክተር መራራ አቶ በቀለ ገርባ ይፈቱ፣ የወያኔ አገዛዝ በቃን፣ ነጻነት ለኦሮሞ ህዝብ፣ ኦሮሞዎችን መግደል ይቁም የሚሉ መፈክሮች ተደምጧል። ታዳሚዎቹ ወደ በዓሉ ቦታ ከመግባታቸው በፊት በክልሉ ልዩ ኃይል ፍተሻ ሲደረግ ነበር። የበዓሉን ስነ ስርዓት ሲያስተናብሩ የነበሩ ወጣቶችና ፖሊሶች በሰላም ተፈተሻቸው ግቡ ጸብ አያስፈልግም ግጭት አያስፈልግም በሰላም ጀምራችሁ በሰላም በዓላችሁን አክብሩ ሲሉ ተደምጧል አንዱን ወጣት አነጋግረነዋል በቃ እሬቻ ማለት የሰላም ስለሆነ በሰላም ተፈትሽን መግባት አለብን እያልኩ ነው አሁን በበዓሉ ቦታ የኦሮሚያ ክልል ባንዴራ እንዲሁም በኦሮሚያ ክልል ባንዴራ ላይ ከስር ዋርካ ያለው ባንዴራዎች እየተውለበለቡ ነበረም። ትንሽ ቆየት ብሎ ግን የኦነግ ባንዴራ ሲውለበለብ የበዓሉ ቦታ በከባድ የድጋፍ ጩኸት ሲናወጥ ተስተውሏል። ከበዓሉ ታዳሚዎች በርከት ያሉትን አነጋግረናል። የተወሰኑትን እናስደምጣችሁ። ጧፍ ይዘን ያው ማስታወስ ህሊና ጸሎት ነው ያደረግነው። ወንድሞቻችን ነው ያጣነው፣ እህቶቻችን ነው ያጣነው። እምቢ ብለናል። ማለት እልቂት በቃ ለማስታወስ ያክል ነው ያደረግነው። እናቴን፣ እህቴን፣ አባቴን ያጣ ያጣው ለማስታወስ ነው የመጣሁት ነው እዚህ ጋር ሬሳው እንዳለው ነው ማለት ነው። ያ ነገር ውስጥ ቆስሎ ነው ያለው። የዚች ጋ እንደምታየው እዚህ ጋ ነው ያለቀው። ሰባት መቶ ያለቀበት ያ ነው ምሰማ ይሄ ማለት ወያኔ አይገዛንም ነው። በቃ ኦሮሞ ካሁን በኋላ ወያኔ አይገዛንም። እኛ የራሳችን መንግስት እንፈልጋለን። ኦሮሞ እንደ ማንኛውም ሰው ብሄር፣ እኩልነት እንፈልጋለን፣ ፍትህ እንፈልጋለን። በሜዳ በሀገራችን እልቂት ማንም ብደብደ የሚጨፈጨፍብን ምክንያት የለም ለማለት ነው። ይህም ደግሞ እምቢ ድን ማለት አንገዛም አይነት ነው። ወያኔ መንግስት በጣም መሰግሮናል። ወተንም ለመግባት አልቻልንም። በሀገራችን በገዛ ሀገራችን ማለት ነው። ኬት መጣችሁ መታወቅ አምጡ ይለናል። ቢያንስ መታወቅ ቤት ረስተን ከመጣን አምጡ ይለናል። ለእኛ ወተን እራሱ ለመግባት ምንም ነገር አልቻልንም። በቃ በጣም መሰግሮናል። ወያኔ አንፈልግም። ወያኔ ይነሳ ከኛ ላይ በቃ ወያኔ መንግስት አንፈልግም። ሌላ የራሳችን መንግስት እንምረጥ ነው በቃ ለሁለት ነገር ነው ዛሬ መጣን እዚህ አንደኛ የዛሬ አመት እዚህ ያለቁት ወገናችን ለመስታወስ ሁለተኛ ደግሞ አመት ባሉ ለማክበር ነው የመጣነው እዚህ መንግስት በቃ በጥቅላላ አንፈልግም ነው እኛ የራሳችን መንግስት መርጤን ብንኖር ይሻላል ዲሞክራሲ ደብተር ላይ ተጻፈ እንጂ ምንም ስራ ላይ አይውልም እዚህ ስለዚህ ይህን መንግስት አንፈልግም ሌላ የራሳችን መንግስት እናቁም በራሳችን ራሳችን እናስተዳድር ነው የምንለው እኛ ይህ መንግስት ቢሰማን ማለት ነው የዛሬ ባህል በጣም ደስ ይላል። ግን እኛ ኦሮሞች እንዳለ ያለፈ አመት ወያኔ ብሄረሰባችን ስለገደለ ቄሮ ስለገደለ እህታችን ስለገደለ አሁን ውስጣችን ደስተኛ አይደለም። በቃ በጣም ተጨናንቅ ነው። ሀገራችን ምንም በቃ ወያኔ መወከል አይችልም። እኛን መቼም ዛሬም ቢሆን ነገም ቢሆን እኛን አያስተዳድርም። እኛ በራሳችን እናስተዳድራለን። በገዳ ሲስተም ራሳችንን እንኖራለን እንጂ በወያኔ መቼም ዛሬም ነገም አንኖርም በነሱ። ወደ በዓሉ ስፍራ በሚወስደው መንገድ ፖሊሶች ባዶ እጃቸው እንዲሁም መሳሪያና አስለቃሽ ጋዝ የሚተኩስ ጠመንጃ አንግበው ሁኔታዎችን በአይነቁራኛ ሲከታተሉ ነበረም። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።